ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰላሳ አርባ ዓመት የተቀመጠ ህዝብ ነው ከሶማሌ ጋር እና ሶማሌና ወንድማማችን ሆኖ የተቀመጠው፣ ከሶማሌ ግጭ ከህዝብ ጋር መገጫጨት የመጣው ወንድሞቻችን ጋር ልንኖር የምንችልበት ሰዎች ላይ ለምንድን ነው ይህን ያህል ችግር የተፈጠረው? ጅጅጋ ውስጥ በንግድ ሥራ ተዳዳሪ ናቸው። በወቅቱ ሁኔታ ላይ የተናገሩት ነው። በሶማሌ ክልል ሰባት አብያተ ክርስቲያናት ተቃጥለዋል። ካህናት ተገድለዋል። ንብረት ተዘርፈዋል። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ናቸው ጥቃቱ እንዲቆም ጥሪ ካቀረቡበት የተወሰደ ነው። አሁን የአመራር ለውጡ ተደርጓል። የቀድሞ ፕሬዚዳንት ለአዲሱ ተመራጭ ፕሬዚዳንት አህመድ አብዲ ሙሐመድ ኃላፊነታቸውን አስረክበዋል። ለውጡ በሰላማዊ መንገድ ነው የተከናወነው። የቀድሞ ፕሬዚዳንት ለሕዝቡ ጥቅም ሲሰሩ ቆይተዋል። አሁንም ስልጣናቸውን ያስረከቡት የሕዝቡን ጥቅም ከግምት ውስጥ በማስገባት ነው። የሶማሌ ክልል ፕሬዚዳንት አብዲ ሙሐመድ ኦማር ወይም አብዲ ኤሌ በአዲስ አመራር ተተኩ። ለፕሬዚዳንቱ ቅርበት የነበራቸው አቶ ከድር አብዲ እስማኤል ተሽሟል። ዝርዝሩ በዕለቱ አቢይ ርዕስ ይቀርባል። ጤና ይስጥልን እንደምናመሻችው፣ ክቡራትና ክቡራን አድማጮቻችን የዛሬ ሰኞ ሐምሌ 30 ቀን 2010 ዓ ም ምሽት አስተናጋጆች ሰለሞን ክፍልና አሉላ ከበደንን። ፕሮግራሙን ንጉስ ታምሮ ይመራልናል። አብራችሁን ታመሹ ዘንድ አክብሮ ግብዣችን እናቀርባለን። በቅድሚያም የዕለቱን የዓለም ዜና እናሰማለን። መልካም ምሽት። ካለፈው ቅዳሜ አንስቶ ውጥረት ላይ በሰነበተችው የኢትዮጵያ ሶማሌ ክልል ዋና ከተማ ጅጅጋ ማምሻውን የመከላከያ ሰራዊት በመግባቱ ከተማው በመረጋጋት ላይ መሆኑን ነዋሪዎች ገለጡ። በሌላ በኩል የክልሉ ፕሬዚዳንት አብዲ ሙሐመድ ኦማር በይበልጥ በሚታወቁበት ስማቸው አብዲ ኤሌ በአዲስ አመራር መተካታቸውን የሶማሌ ክልል ባለስልጣናት ይፋ አድርገዋል። በጅጅጋ የተከሰተውን ግጭት ተከትሎም በድሬዳዋ ከተማ ገንደ ገራዳ በተባለው አካባቢ በትላንትና በዛሬ ሁለት በተከሰቱ ግጭቶች ቁጥራቸው አስራ አራት የሚደርሱ ዜጎች ህይወታቸው ማለፉን ነዋሪዎች ተናግረዋል። በሌላ ተያያዥ ዜና በጅጅጋ ከተማ የተከሰተው እውከትና ብጥብጥ በከተማዋ የሚኖሩ ዜጎችን ሰብዓዊ መብት አደጋ ላይ እየጣለ በመሆኑ በፍጥነት ሊቆም ይገባዋል ሲል የኢትዮጵያ ሰብዓዊ መብት ኮሚሽን አስታወቀ። የኢትዮጵያ ሰብዓዊ መብት ኮሚሽን ከጅጅጋው ብጥብጥና እውከት ጋር በተያያዘም ደርሷል ያለውን የሰብአዊ መብት ጥሰት አስመልክቶ በዛሬው ዕለት ለመገናኛ ብዙሃን በሰጠው ጋዜጣዊ መግለጫ አመልክቷል። በከተማዋ በዜጎች ደህንነትና በንብረት ላይ የደረሰው ውድመት ፈጽሞ ተቀባይነት የሌለው ነው ሲልም ኮሚሽኑ ገልጧል። ኮሚሽነሩ ገልጧል፣ በህዝብ ላይ የደረሰውን ሆነ በንብረት ላይ የደረሰውን ጉዳት መጠን ለግሌው ለጊዜው መግለጽ እንደሚያዳግተው የተናገሩት የኮሚሽኑ የኮሚኒኬሽን ጉዳዮች ዲሬክተር አቶ ደምሰው በንቲ ያያይዘውም በወንጀሉ ተጠያቂ የሆኑትን ወገኖች ማንነት ጨምሮ ተጨማሪ ምርመራና መረጃዎችን ማደራጀት ያስፈልጋል ብለዋል። በኢትዮጵያ ሰብዓዊ መብት ኮሚሽን የሶማሌ ቅርንጫፍ ጽሕፈት ቤት ኃላፊ ኮሚሽነር ጀማል መሐመድ በበኩላቸው በክልሉ ጅጅጋ ከተማ የተከሰተው ይህ ብጥብጥ ሱቆች ላይ ዘረፋ መፈጸሙንና ቤተ ክርስቲያናትንም ማቃጠሉን ገልተዋል። ዜጎች ለደህንነታቸው መስጋታቸውን አንዳንዶቹም ላይ ዛቻና ማስፈረሪያ እየደረሰ ነው ብለዋል። የቅርንጫፍ ጽህፈት ቤቱ ኃላፊ አክለውም ውከትና ብጥብጡን ተከትሎ የኮሚሽኑ ቅርንጫፍ ጽህፈት ቤት ባልታወቁ ሰዎች መቃጠሉንና በጽህፈት ቤቱ ያሉ የምርመራ ሰነዶች መቃጠላቸውንም መዘረፋቸውንም አመልክተዋል። አድማጮች፣ በጅጅጋው ሁከት ላይ ያተኮረ ሰፋ ያለ ዝርዝር ዘገባ በመጽሔት ክፍለ ጊዜ እናቀርባለን። ምዕራብ ጉጂ ዞን በጉዳዳዋ ወረዳ ፍንጫዋ ከተማ በተፈጠረ ግጭት አምስት ሰዎች መገደላቸው ተሰማ። የግጭቱ መነሻ በኮንትሮባንድ ንግድ በተጠረጠረ ሰው የተፈጸመ ግድያ መሆኑም ተገለጠ። በፍንጫዋ ከተማ ውጥረት መስፈኑን ነዋሪዎች ይናገራሉ። የከተማው አስተዳደር ግን የሚያሰጋ ነገር የለም ይላል። ቆየት ብሎ በመጽሔት ዝርዝር ዘገባ ይቀርብበታል። በከፍተኛ የኢትዮጵያ መንግስት ከፍተኛ ባለስልጣናት የተመራ የልዑካን ቡድን ኤርትራ ከሚገኝ አንድ የተቃዋሚ ቡድን ጋር ለመወያየት በዛሬው ዕለት አስመራ ገብቷል። በውጭ ጉዳይ ሚኒስትር ወርቅነህ ገበየሁና በኦሮሚያ ክልል ፕሬዚደንት አቶ ለማ መገርሳ የተመራው የልኡካን ቡድን ከኦነግ ክንፍ ጋር ለመወያየት ነው ተብሏል። ኤርትራ ያለው ማለዳ ላይ አስመራ ዓለም አቀፍ አውሮፕላን ማረፊያ ሲደርስ በኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ እና በሌሎች ከፍተኛ የአገሪቱ ባለሥልጣናት አቀባበል የተደረገለት የልዑካን ቡድኑ ከግንባሩ መሪ አቶ ዳውድ ኢብሳ ጋር ተገናኝቶ ይወያያል ተብሏል። የኢትዮጵያ መንግሥት የፖለቲካ ምህዳሩን ለማስፋት ውጭ አገር የሚገኙ የፖለቲካ ፓርቲዎች ሀገር ውስጥ ገብተው በሰላማዊ መንገድ እንዲንቀሳቀሱ ባቀረበው ጥሪ መሠረት ነው ተብሏል የልዑካን ቡድኑ አስመራ የሚገኘው በኮንጎ ዲሞክራሲያዊ ሪፐብሊክ ካሳይ ክፍለ ግዛት በሚካሄደው ግጭት ሳቢያ እስከ አምስት ሺህ የሚሆኑ ሰዎች ለህልፈት ተዳርገዋል። ግማሽ ሚሊዮን የሚሆኑ ደግሞ ከአካባቢያቸው ተፈናቅለዋል። ሰላሳ ሺህ ወደ ጎረቤት አንጎላ ተሰደዋል። የሰብአዊ መብት ተሟጋቾች በስብዕና ላይ ወንጀል ተፈጽሟል ይላሉ። በጉዳዩ ላይ አስተያየት የተሰጡ ሌሎች በበኩላቸው የኮንጎ ዲሞክራሲያዊ ሪፐብሊክ ወደ ለየለ ፍጅት ልታመራ ትችላለች ሲሉም ስጋታቸውን እያስተጋቡ ነው። በደቡብ ሱዳን ለአምስት ዓመታት ያህል የዘለቀውን የእርስ በርስ ጦርነት ለማቆም በሚደረገው ጥረት የደቡብ ሱዳን መሪዎች ትላንት ግጭቱን ለማቆም ተስማምተዋል። በእስካሁኑ ውጊያ በአስር ሺዎች የሚቆጠሩ ሰዎች አልቀዋል። አንዳንድ ተንታኞች እንደሚሉት የሰላሙ ስምምነት ሊዘልቅ የሚችለው የፖለቲካ መሪዎቹ አብረው ለመስራት የሚችሉበት ሁኔታ ለመፍጠር ከቻሉ ብቻ ነው። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይት ስቴትሱ ፕሬዚዳንት ትራምፕ ደም አፋሰስ ብጥብጥና ቀውስ መቀስቀሱን አባብሶ የቀጠለው ነብሰ ገዳይና አምባገነን ባሉት የኢራን መንግስት ላይ ዛሬ ሰኞ ከእኩለሌሊት አንስቶ ተፈጻሚ የሚሆን የኢኮኖሚ ማዕቀብ እንዲጣል አዘዙ። ትራምፕ ዛሬ ዳግም መልሰው ያጸደቁት ይህ ማዕቀብ ቀደም ሲል በኒውክሌር ቅማ ፕሮግራሟ ሳቢያ በቴህራን ላይ ተጥሎ የነበረውን ማዕቀብ እንዲነሳላት ካደረገውና እንደ አውሮፓውያን የዘመን አቆጣጠር በ2015 ዓ ም ዩናይት ስቴትስን ጨምሮ ከስድስቱ ሀያላን አገሮች ጋር ከተደረሰው ስምምነት በተናጥል አገራቸው አገራቸውን ካወጡ ወይም ካስወጡ ሶስት ወራት በኋላ የመጣ ነው። በሌላ ዜና የዩናይት ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ባለፈው ቅዳሜ ለጋዜጠኞች በሰጡት መግለጫ ኢራን እንደ እርሳቸውም ቃል እንደ ጤነኛ አገር መንቀሳቀስ መጀመር አለባት ሲሉ አሳስበዋል። ዩናይት ስቴትስ የወሰደችው ይህ እርምጃ በኢራን ኦቶሞቲቭ ፋብሪካዎች፣ የወርቅ የከሰል ማዕድንና የብረታ ብረት ማምረቻ ኢንዱስትሪዎችን ጨምሮ መጠነ ሰፊ ማዕቀብ የሚጥል መሆኑንም ፖምፔዮ አመልክተዋል። ፖምፔዮ አክለውም ይህ ኢራናውያን በገዛ መንግስታቸው ላይ ያላቸውን ቅዋሜ ብቻ የሚመለከት ነው ብለዋል። ፕሬዚዳንት ትራምፕ ይህን ጉዳይ አስመልክቶ ያላቸውን አቋም ግልጽ አድርገዋል። የኢራን ሕዝብ መሪዎቹ እነማን እንዲሆኑ እንደሚፈልግም ድምጹን የማሰማት ወይም ድምጹን እንዲያሰማ እንሻለን ብለዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን የዓለም ዜና ነበር ያሰማናችሁ። አሁን የዕለቱ አብይ ርዕስ ከቅዳሜ ጀምሮ በውጥረት ውስጥ ወደ ሰነበተችው ሶማሌ ክልል ጅጅጋ ከተማ ማምሻውን የመከላከያ ሠራዊት በመግባቱ ከተማዋ እየተረጋጋች መሆኑን ነዋሪዎች ገልጸዋል። በሌላ በኩል የክልሉ ፕሬዝደንት አብዲ ሞሐመድ ኦማር ወይም አብዲ ኢሌ በአዲስ አመራር መተካታቸውን የሶማሌ ክልል ባለሥልጣናት አስታውቀዋል። በጅጅጋ የተከሰተውን ግጭት ተከትሎ በድሬዳዋ ከተማ ገንዳ ገራዳ በተባለ አካባቢ ትናንትናና ዛሬ በተከሰተ ግጭት ወደ 14 የሚጠጉ ሰዎች ሕይወታቸው ማለፉ ነዋሪዎች ተናግረዋል። ጽዮን ግርማ ዝርዝር አላት። ከቅዳሜ ጀምሮ በውጥረት ላይ የሰነበተችው የሶማሌ ክልል ጅጅጋ ከተማ ማምሻውን የመከላከያ ሰራዊት በመግባቱና ለግጭቱ መንስኤ ናቸው በሚል እየተወቀሱ የሚገኙት የኢትዮጵያ የሶማሌ ክልል ፕሬዚዳንት አብዲ ሙሐመድ ኡመር ወይም አብዲ ኢሌ በአዲስ አመራር በመተካታቸው ከተማው እንዲረጋጋ አድርጓታል ብለዋል። ያነጋገርናቸው ሰዎች ዛሬ መከላከያ ከተማው በመግባቱም ለሶስት ቀናት ከነበርንበት ጭንቀት ተንፈስ ብለናል ብለዋል። ስማቸው እንዲጠቀስ ያልፈለጉ አንድ ነዋሪ ትላንትና፣ ትንሽ ያው እኛም እንግዲህ ተሰባሰብን፣ ያው ዱላችንን ይዘንን ብለን ያው ሞታችን እኛ ሞት ሽረት ለይ ብለን ሁላችንም በየሰፈራችን ዱላችን ይዘን እንጠብቅ ነበረ። ዛሬ ወደ አትሊስት ወደ አስር ሰዓት ነው ዘጠኝ ያው የመከላከያ ሰራዊት ገብቶልን፣ ያው ደስታችንን እየገለጽን ነው። ለቀድሞ ፕሬዚዳንት አብዲሌ ቅርበት ያላቸው ከድር አብዲ እስማኤል ለቪኦኤ የሶማሌኛ ዝግጅት ክፍል ይህንኑ አስታውቀዋል። ሽበድል በአባዓይ إلى تبيه رأي، حلكي. አሁን ያመራር ለውጡ ተደርጓል። የቀድሞ ፕሬዚዳንት ለአዲሱ ተመራጭ ፕሬዚዳንት አህመድ አብዲ ሙሐመድ ኃላፊነታቸውን አስረክበዋል። ለውጡ በሰላማዊ መንገድ ነው የተከናወነው። የቀድሞ ፕሬዚዳንት ለሕዝቡ ጥቅም ሲሰሩ ቆይተዋል። አሁንም ስልጣናቸውን ያስረከቡት የሕዝቡን ጥቅም ከግምት ውስጥ በማስገባት ነው። አዲሱ የሶማሌ ክልል ፕሬዚዳንት አህመድ አብዲ ሙሐመድ የክልሉ የገንዘብ ሚኒስተር ሆነው ያገለግሉ ናቸው። በጂጂጋ ከተማ የሚገኙ ነዋሪዎች ለአሜሪካ ድምጽ እንደተናገሩት በፕሬዚዳንቱ ደጋፊዎች እና በሶማሌ ክልል ልዩ ፖሊስ አማካኝነት መከላከያ ከተማውን እስከተቆጣጠረበት ጊዜ ድረስ ከፍተኛ የሆነ ጉዳት እንደደረሰባቸው ለአሜሪካ ድምጽ ተናግረዋል። ዘረፋ፣ ድብደባ፣ ግድያ፣ ማቃጠል፣ መደፈርና የመሳሰሉት አሰቃቂ ወንጀሎች በጂጂጋ ከተማ በሚገኙ ዜጎች ላይ ተፈጽመዋል ብለዋል። በሌላ በኩል ካለፈው ሐሙስ ጀምሮ እስከ ቅዳሜ ድረስ ለሶስት ቀናት በድሬዳዋ ከተማ የሶማሌ ሕዝብ ስብሰባ በሚል ስብሰባ አካሂደው እንደነበር የገለጹት የስብሰባው አስተባባሪ አቶ አህመድ ኢብራሂም በጅጅጋ ከተማ ግጭት ከመቀስቀሱ አንድ ቀን ቀደም ብሎ አርብ ዕለት ዛሬ ከስልጣን በተነሱት የክልሉ ፕሬዚዳንት አብዲ ኢሌ ትዕዛዝ ግጭት ተቀስቅሶ እንደነበር ገልጸው በመጨረሻ ግን ስብሰባው በሰላም ተጠናቋል ብለዋል። ሰሞኑን እኛ ድሬዳዋ ላይ ስብሰባ እያካሄድን ነበር ክልሉ ተወላጆች ከሁሉም ማህበረሰብ አባላት የተወጣጡ ዳያስፖራን ጭምር ምሁራኖች ጭምር አንድ ላይ ስንሰባሰብ ነበረ። በዚህ ወቅት ብዙ የችግሩ ክልል ውስጥ ያሉትን ችግሮች በዝርዝር እየተወያየን ወደ ቀጣይ የመፍትሄ ለክልሉ ችግር ለመሻት እየተሰባሰብን ባለንበት ጊዜ እሱ የእሱን ጦር በመጠቀም እዛ አካባቢ ብዙ ችግሮች ሰጥቷል። ስብሰባው ለማደናቀፍ ብዙ ጥረት አድርጓል። ልዩ ፖሊስ በሚባለው ኃይል ሁሉ ተከበል ነበረ። መከላከያ ሰራዊት ደራሽነት ስብሰባችን ቀጥሎ መጨረሻ ላይ አልቋል። የአቋም መግለጫም ወጥቷል። አሁን ይህ ስብሰባ መሳካት በጣም ረብሾታል። በየቦታው ሰው ሁሉ ማስቆም የሚችል ይመስሏል። ብዙ ጊዜ እንደዚህ ጥረት አድርጓል። አዲስ አበባ ላይ የተደረገ ስብሰባ ነበር። እሱም አበላሽት ነበር፣ ሽፎት ነበር። ሰዎች ልኮ ድሬዳው ቆንጆ ሆኖ የሚፈለገው ግብ መጥቶ አልቋልና ያንን አሁን ለማኮላሸት ወይም ውጤቱ ውጤት አልባ ለማድረግ በጅጅጋ አካባቢ፣ በአይሻ አካባቢ፣ በደወልዴ አካባቢ ሰዎች እያፈናቀሉ እያሸበሩ ወደ ጎረቤት አገር ሁሉ እንዲሰደዱ ተደርጓል። ወደ ጅቡቲ ተሰደዋል። ወደ ሶማሊያ ሊሰደዱ አሉ። ከዚህ ጅጅጋም ጥቂት ሰዎችን አዘጋጅቶ እንደዛ ሰዎች ከተማውን እንዲወሩ ዘረፋን አካሂዷል። እስከ ባንኮች ልም ጭምር ስርአት አልባ አልበኝነትን ለማሳየትና እሱ ከሌለ መንግስት መኖር እንደማይችል ለማሳየት ብዙ ጥረት አድርጓል። በዚህ ወቅት እኛ ከተነጋገርባቸውና ነው ባቸውና እንደ መግለጫም መግለጫ ውስጥ ተካቷል። የመከላከያ ሰራዊት የፌዴራል መንግስት ኢንተርቬንሽን እንደሚያስፈልግ ያንንም በመግለጫቸው ስላወጣም መንግስትም ገብቷል። አሁን አካባቢውን እያረጋጋ ይገኛል። በሌላ በኩል ደግሞ እነዚህ ግጭቶች ድሬዳዋ ከተማ ውስጥ ገንደ ገራዳ በተባለ ቦታ ሌላ ግጭት መቀስቀሱን እና የኦሮሞና የሶማሌ ተወላጆች ጎራ ለይተው በፈጠሩት ግጭት ትላንት አስር ዛሬ ደግሞ አራት ሰዎች በድምሩ አስራ አራት ሰዎች መገደላቸውን በቦታው የሚገኙ ማንነታቸውን እንዳንጠቀስ የጠየቁ ነዋሪዎች ነግረውናል። ከሟቾቹ መካከል የጅቡቲ ዜግነት ያላቸው ሰዎች እንደሚገኙበትም ጠቁመውናል። ተጨማሪ መረጃዎችን ከክልሉ መንግስት ለማግኘት ያደረግነው ጥረት አልተሳካም። በሌላ በኩል የጅቡቲ መንግስት ትላንት ዜጎቹን ለጥቃት ያጋለጠውን የድሬዳዋውን ግጭት አውግዞታል። የጅቡቲ መንግስት ዛሬ ባወጣው መግለጫ የኢትዮጵያ መንግስት በሀገሩ የሚገኙ የዜጎቹን ደህንነት እንዲያረጋግጥም ጠይቋል። እነዚህ ያልተለመዱ ግጭቶች የሁለቱን ሀገሮች ወዳጅነት እንደማያሻክሩ ገልጾ የራሱን ዜጎች ደህንነት ለመጠበቅ የቻለውን ሁሉ እንደሚያደርግም አሳስቧል። ዜጎቹ ኢትዮጵያ ውስጥ ካለው ግጭት ራሳቸውን እንዲጠብቁም አስጠንቅቋል። ወደ ሀገር መመለስ የሚፈልጉትንም ለማጓጓዝ ዝግጁ መሆኑን በመግለጫው ላይ አስፍሮታል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። አመሰግናለሁ ጽዮን። ይህ በእንዲህ እንዳለ በሶማሌ ክልል በንጹሐን ዜጎች ላይ እየተፈጸመ ያለውን ጥቃት ለማስቆም የፌዴራል መንግስቱ መግባት አስፈላጊ መሆኑን በቤተ ክርስቲያን ተጠልሎ የሚገኙ ነዋሪዎች ተናግረዋል። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ በሰጡት መግለጫም ተመሳሳይ ጥሪ አቅርበዋል። በጥቃቱ ሰባት አብያተ ክርስቲያናት መቃጠላቸውንም ገልጸዋል። አስራ አምስት ሰዎች መገደላቸውን ቤተ ክርስቲያኗ አስታውቃለች። ጥቃቱን ሸሽተው በቤተ ክርስቲያን የተጠለሉ የከተማዋ ነዋሪዎችም የሚላስ የሚቀመስ በሌለበት ሁኔታ ውስጥ መሆናቸውን ገልጸዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። የመከላከያ ሰራዊት ዛሬ ጅጅጋ መድረሱን የሰሙ በከተማዋ ቅዱስ ሚካኤል ቤተ ክርስቲያን የተጠለሉ ነዋሪዎች ያንጸባረቁት የደስታ ስሜት የነበረውን ሁኔታ የተፈጠረውን የደህንነት ስጋት ያመላከተ ነው። የከተማዋ ነዋሪ የሆነች አንዲት ወጣት በስልክ በማነጋገር ላይ በነበርኩበት ከቀኑ አስር ሰዓት አካባቢ ነው መከላከያ ሰራዊቱ መግባቱ የተሰማው። ዛሬ ብቻ ሶስት ሰዎች በጥይት ተመተው መሞታቸውን በመግለጽ ነበር ወጣቷ ቃለ ምልልሱን የጀመረችው። አንደኛው የሚተርፍ አይደለም እያሉ ነው። አንደኛውን ግንባሩ ላይ፣ አንደኛው ደረቱ ላይ ነው የመቱት። የሞቱት ራሱ ማለት ነው። እዛው የነበረ ሰው ነው። እኛው ሰፈር ነው የተመቱት። አንቺ እዛው አካባቢ ነበርሽ ሲሆን አዎ፣ ሚካኤሉ እዛው ጋር ነው። ቤታችንም ራሱ የእኛ ራሱ ሁለት ክፍል ቤት ተቃጥሎብናል። ይኸው እልል እየተባለ ነው የሚሰማ። ከሆነ አሁን መከላከያ ገባ። አሁን በአሁኑ ሰዓት ማለት ነው። አሁን ገና መከላከያ ሰራዊቱ ገባ። አሁን ገና ገባ። አዎ፣ ቅዳሜ የተጀመረ ግርግር ነው ግን እስካሁን ድረስ አልነበረም። አሁን በአሁኑ ደቂቃ መከላከያ ገብቶ ያው ሕዝቡ ሚካኤል ያለው ሕዝብ እልል እያለ እየዘመረ እያመሰገነ ነው ፈጣሪ። እስቲ ጠጋ በይና ድንገት እልልታው ከገባ በስልክሽ ለመቅረጽ እንድችል ብዬ ነው እየተጠጋሽ እንግዲህ የመከላከያ ሰራዊት አሁን አስር ሰዓት አካባቢ እንደገባ ነው እየነገርሽኝ ያለሽው። እዚህ እየተነጋገርን ባለንበት ሰዓት ምን ያህል ይሆናል ቁጥሩ እዛ አካባቢ? አሁን የምታያቸው ምን የታጠቁ ናቸው የገቡት? አሁን የምታያቸው ወደዚህ አልተጠጉም፣ ገና ዋና አስፋልት አካባቢ ናቸው። ሰው እንዴት ሰማ መግባቱን ታዲያ መከላከያ ሰራዊቱ? በየቦታው ህዝብ ተሰራጭቷል እንዳለ ቤተክርስቲያኑን ከበው ስላሉ ወደዛ ስለሆነ ያው በኢንፎርሜሽን ደረጃ ነው። እስካሁን ድረስ ወደኛ ውስጥ አልመጡም። ስለዚህ ከተማ ውስጥ መግባታቸውን ግን ሰምታችኋል? አዎ ከተማ ውስጥ ቢፕፕ እያረጉ ነው የገቡት። ሲገቡም አንድ ሁለት ሶስት ጥይቶች ተተኩሰዋል። እነሱ ናቸው የተኮሱት መግባታቸውን ለማሳወቅ? እሱን አላወቅንም። ማን እንደተኩሰ አላወቅንም። ግን ተተኩሶ ነበረ። ባለፉት ሁለት ቀናት በሶማሌ ክልል የተከሰተው ብጥብጥ ያልተጠበቀና ለበርካቶች ዱብ ዕዳ የሆነ ድንገተኛ ሁኔታ ነው። በከተማዋ በንግድ ስራ ላይ የተሰማሩ የአይን ማኝ ይህንን ሆነው የሚያብራሩት ሰላም ሊኖር የነበረው ሰላም ሰላሙን ኑሮ ያ ሊናጋ የቻለው በምንድን ነው? እስቲ በአሁን ሰላሳ አርባ ዓመት የተቀመጠ ህዝብ ነው ከሶማሌ ጋርና ሶማሌና ወንድማማቸው ሆኖ የተቀመጠው ከሶማሌ ግጭት ከህዝብ ጋር መገጫጨት የመጣው ወንድሞቻችን ጋር ልንኖር የምችልበት ሰዎች ላይ ለምንድን ነው ይህን ያህል ችግር የተፈጠረው? ይህን ያህል ችግር የፈጠረውን ሚስጥሩን መቶ ግልጹን ይናገሩ። ህብረተሰቡ በአሁን ሰዓት ላይ ቤቱ ተዘርፏል፣ መኖሪያ አጥቷል፣ ኩባያ የሚጠጣው የለም። ስለዚህ መንግስት ፈጥኖ መንግስት ፈጥኖ ወደ ነበረበት ህዝቡ ይመለስልን። ስለዚህ የክልሉ ችግርን ከሆነ የክልሉን ችግር ይፍታ። ህብረተሰቡ አሁን አደጋ ላይ ነው ያለው፣ አደጋ ላይ ካለ በጣም ችግር ነው። የማንወጣበት ችግር ላይ ነው። ቤተክርስቲያን ማለት ደግሞ በህይወት ላይና ቤቱ ተቃጠለ፣ ንብረት ተቃጠለ፣ ቤተክርስቲያን ሰባት ተቃጠለ። ከዚህ በኋላ ላይ ምንም ነገር የለም። ስለዚህ የጅጅጋ ህዝብ እስካሁን ድረስ ተቻችሎ ሊኖር የሚችል ህዝብ ነው። ይህን ችግር ያመጡበት ሚስጥሩን ይወቁነን፣ ይንገሩን፣ ያሳውቁነን። በሽተኞች አሉ፣ ስኳር በሽተኞች አሉ፣ የአገር በሽተኛ አለ። አባቶቻችን ሞተዋል፣ ሬሳቸው አልወጣም። አባቶቻችን ገናውን ሬሳቸውም አልተቀበረም። ይህ ሁሉ ምንድን ነው? የጅጅጋ ከተማ ነዋሪዎች ለአሜሪካ ድምፅ እንዳስረዱት ቅዳሜ ጠዋት አገር ሰላም ብለው በተለመደ ተግባር ተሰማርተው ነበር። ድንገት ግን ጥቃት ተከፈተብን ይላሉ። ቤት ንብረታቸው መዘረፉን ድርጅቶች መቃጠላቸውን በርካቶችም ሕይወታቸውን ለማትረፍ መሸሻቸውን አመልክተዋል። ብዙ ሺዎች በከተማዋ በሚገኘው የቅዱስ ሚካኤል ቤተ ክርስቲያን ተጠልለው እንደሚገኙም ገልጸዋል። የዚህ ብጥብጥና ጥቃት ሚስጥር እንዲጣራ የሚጠይቁት የዓይን እማኝ ማብራሪያቸውን ይቀጥላሉ። እድሜ ልካችን 28 29 ዓመት ነው የከረም ነው። አንድም አይነት ኮሽታ ምንም አይነት ኮሽታ የለብንንም። እንደዚህ ያለ ችግርም የለብንንም። አሁን አራት ሰዓት የተፈጠረው ግን በምን ምክንያት እንደሆነ አናቅም። ድንገተኛ ዱብዳ ነው። ምንም ነገር ምናቀው ነገር የለም። ሰው ምግብ እየበላ ያለበት ላይ አራት ሰዓት ላይ የተጀመረው ነገር ላይ የህዝቡ ቁጭሎ ጀመና ቁጭሎ ምግብ እየበላ ምን እያለ ነው ጦርነቱ የተነሳው ከየት እንደመጣም አይታወቅም። ከየት እንደተደረገለ ስለዚህ እኛ ትልቁ ምን ምን ተከሰተ? በቃ ልክ ከአራት ሰዓት ላይ ምን መሆን ጀመረ? መጀመሪያ ነገር አብድሌን አብድሌን ይውረድልን እያሉ ጀመሩ። ሶማሌዎች ራሳቸው ሶማሌዎች ራሳቸው እንደ ሰልፍ አይነት ነገር እንደ ሰልፍ አደረገና ከዛ በኋላ ላይ መጀመሪያ ሲጀምሩ እነሱ ይውረድልን እያሉ ደጋፊው ለብቻ፣ ደጋፊው ማን እንደሆን አይታወቅም። መጨረሻ ላይ መልኩን ለወጠና መጨረሻ ላይ የአካባቢ ደጋፊው ለብቻ ማለት ፕሬዝዳንቱ የክልሉ ፕሬዝዳንት ደጋፊዎች በአንድ በኩል፣ የክልሉን ፕሬዝዳንት የሚቃወሙ በሌላ በኩል መሰለፍ ጀመሩ። አደባባይ ወጡ። ከዛ ከአደባባይ ከወጡ በኋላ ህዝቡን እንዳለ መኪናውን እየተቀበሉ ከሾፌሮች ላይ ሸቀጥ እየተቀበሉ ህዝቡን፣ ወጣቱን ካሰማሩ በኋላ ዘረፋ ጀመሩ። ዘረፋ ከጀመሩ በኋላ እንደገና በየቤቱ ሆቴል እየተሰበረ መደብር እየተከፈተ እየተጫነ ገንዘብ ካዝና እየተሰበረ ማንም እንደሚሆን አይታወቅም። ህዝቡ እንደገና በድብቅ እያለ አሁን እንዳለ ህዝቡ ከዛ በኋላ ላይ የሚበላው የሚጠጣውም ህዝብ የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ድርጊቱን አውግዛለች የመንግስትንም ጣልቃ ገብነት ጠይቃለች። ጉዳዩን አስመልክተው መግለጫ የሰጡት የቤተ ክርስቲያኗ ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ የደረሰውን ጉዳትም አብራርተዋል። በሶማሌ ክልል ሰባት አብያተ ክርስቲያናት ተቃጥለዋል። ካህናት ተገድለዋል። ንብረት ተዘርፈዋል። ዛሬ በመላ አገራችን ከመሃል ኢትዮጵያ እስከ ጠረፍ ዳርቻ ባሉት ክልሎችና የመስተዳድር ዞኖች ሰላም፣ ፍቅር፣ አንድነት፣ መከባበርና መቻቻል እየተደማመጡና እየተናበቡ መስራት በበለጠ እንዲዳብርና እንዲሰፍን የአመራር መርህ በስፋትና በጥልቀት እየተሰጠ ባለበት በአሁኑ ወቅት ለሚተላለፈው መመሪያና የሰላም መልእክት ትኩረት ባለመስጠት የሀገርና የወገን ፍቅር ስሜት የተለየው የጭካኔ ስራን መስራት ከኢትዮጵያውያን ዜጎች የሚጠበቅ ተግባር ሆኖ አላገኘነውም። የሚመለከታቸው ሁሉ አስፈላጊውን መፍትሄ እንዲፈልጉም ፓትርያርኩ ጥሪ አቅርበዋል። በኢትዮጵያ ሶማሌ ክልል በጅጅጋ በጎዴ ከተማና በሌሎችም ከተሞች በደረሰው አሰቃቂ ግድያና ዘረፋ ምክንያት በየመጠለያው በረሃብ፣ በጽምና፣ በርዛት ለሚሰቃዩ ካህናትና ምዕመናን መንግስት ተፋጥኖ እንዲደርስላቸውና የነፍስ አድን ስራ እንዲሰራ በአጽንኦት እናሳስባለን። ለሞቱት ወገኖቻችንም በመላ ገዳማትና አድባራት ጸሎተ ፍትሃት እንዲደረግ፣ በችግሩ ዙሪያ የሚገኙ የክልልና የዞን መስተዳድር አካላትም የገላጋይ ያለህ የሚል ሮሮ እስኪሰማ ድረስ ሳይጠብቁ በሕገ መንግሥቱ የተቀመጠውን ድንጋጌ በማክበርና በማስከበር ከመንግስትና ከሕዝብ የተረከቡትን ኃላፊነት በብቃት እንዲወጡ በቤተ ክርስቲያናችን ስም አደራ እያል ይህን መልእክት እናስተላልፋለን። እስካሁን ብቻ 15 ሰዎች መገደላቸውን የገለጹት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የገዳማትና የኢትዮ ሶማሌ ሀገረ ስብከት ሊቀ ጳጳስ አባ ማቴዎስ በበኩላቸው በመጠለያዎች ያሉትም ችግር ውስጥ መሆናቸውን አብራርተዋል። አሁን በዛ አካባቢ ያሉ የቤተ ክርስቲያን አማኞቻችን ቤትም የላቸውም። የሚያሳዝነው ተመልሰው የሚገቡበት ቤት የለም። አሁን ቤተ ክርስቲያን ነው ያሉት። እንዳለ እየተመረጠ እየተፈለገ ነው የደቀቀው ተመልሶ አሁን እዚህ ቦታ እንቀመጣለን የሚሉበትም ቤት የለም። በዚህ መልክ ነው ያሉት አሁን አጠቃላይ ቤተ ክርስቲያን ነው ያሉት። ተሰብስበው የቆሰሉ አሉ። ሐኪም ቤት ያሉ ሰውነታቸው የተጎዳ በጣም እግራቸው የተመታለ በጣም የተጎዱ አሉ። ሆስፒታል ያሉ አሉ። እንግዲህ የሞቱትን አሁን ትላንትና ቀብረዋቸዋል። የተጎዱት አሁን በሆስፒታል አሉ። የሞቱ ሰዎች ከአስራ አምስት በላይ ይሆናሉ። የተቃጠለው ቤተ ክርስቲያን አስር ይሆናል። ንብረት እንዳለ በዚህ በኪዳነ ምሕረት ዙሪያ ቤቶች ነበሩ፣ መጋዘኖች ነበሩ፣ የአብነት ትምህርት ቤት ነበረ፣ እሱ እንዳለ ወደመ። አሁን እዛ አካባቢ ምድረ በዳን የሆነው ከቀይ መስቀልም ሆነ ከሌሎች ሰብአዊ ድርጅቶች የተደረገላቸው ድጋፍ እንደሌለ በቅዱስ ሚካኤል ቤተ ክርስቲያን ተጠልለው የሚገኙ ዜጎች አመልክተዋል። እኔ ብታምነኝም ባታምነኝም ትላንትና ቁርስ የበላው ነኝ። አገር ሰላም ነው ብዬ ማለት ነው። እስካሁን ግን አለው። ሚካኤልም ቀርታል። ሚካኤልን እየጠበቅን ነው። የኢትዮጵያ የመከላከያ ሚኒስቴር ቀደም ሲል ባወጣው መግለጫ በክልሉ የተፈጠረውን ብጥብጥ በዝምታ እንደማይመለከት አስታውቋል። ህገ መንግስታዊ ስርዓቱን ጠብቆ አስፈላጊውን እርምጃ እንደሚወስድ ነበር ያሳሰበው። የሶማሌ ክልል መንግስት ግን እስካሁን በጉዳዩ ላይ ያሰራጨው መግለጫ የለም። የአሜሪካ ድምፅ የክልሉን መንግስት ቃል አቀባይ ለማነጋገር ያደረገው ጥረትም እስካሁን አልተሳካም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። የትግራይ ክልል መንግስት በኢትዮጵያ ሶማሌ ክልል የተፈጠረው ግጭት ወደ ከፋ አዝማሚያ ከማምራቱ አስቀድሞ በአስቸኳይ እንዲቆም ሲል መግለጫ አውጥቷል። አዲሱ የመቀሌ ዘጋቢያችን ሙልጌታ አጽበሀ በመጀመሪያ ዘገባው የትግራይ ክልል አስተዳደር ያወጣውን ይህን መግለጫ ተከታትሎ ተከታዩን አድርሶናል። በኢትዮ ሶማሌ ክልል የተፈጠረ ግጭት ወደ ከፋ ህውከትና ቀውስ የሚያመራ ተግባር በመሆኑ በአስቸኳይ እንዲቆምና የህግ በላይነት እንዲረጋገጥ የትግራይ ክልል ብሔራዊ ክልላዊ መንግስት ጥሪ አቅርቧል። ማንኛውም አይነት ችግር ህጋዊና ኃላፊነት በተሞላበት አገባብ እንጂ በኃይል ለመፍታት መሞከር ፌዴራላዊ ስርዓቱን የሚያፈርስ ፍጹም ተቀባይነት የሌለው ተግባር በመሆኑ በአስቸኳይ መቆም አለበት ብለዋል። ባወጣው መግለጫም የፌዴራል መንግስትና የኢትዮ ሶማሌ ክልል መንግስትም የተፈጠረውን ችግር በተረጋጋና በሰከና አኳኋን በመፍታት ህዝቡን ሰላምና ደህንነት ለማረጋገጥ አስተውለው ሊሰሩ እንደሚገባ በመግለጫው አጽንዖት ሰጥተዋል። ህገ መንግስታዊ ስርዓቱን ለመሸራረፍና ህገ መንግስታዊ ስርዓቱን አደጋ ውስጥ የሚከት ማንኛውም እንቅስቃሴም ሳይውል ሳያድር እንዲታረም የትግራይ ብሔራዊ ክልላዊ መንግስት በጥብቅ እንዳገነዘበ መግለጫው አመላክቷል። በግጭቱ ምክንያት በጠፋው ህይወትና በወደመው ንብረት የትግራይ ክልል መንግስት ጥልቅ ሀዘን እንደተሰማውና ና በግጭቱ ሰለባ ለሆኑ ቤተሰቦች፣ ወዳጅ ዘመዶችና ለመላው የኢትዮጵያ ሶማሌ ክልል ህዝብ መጽናናትን ተመኝተዋል። ለአሜሪካ ድምጽ ራዲዮ ሙልጌታ ጽባሃ መቀለም። በምዕራብ ጉጂ ዞን በጉዳዳዋ ወረዳ ፍንጨዋ ከተማ በተፈጠረ ግጭት ደግሞ አምስት ሰዎች መገደላቸው ተሰማ። የግጭቱ መነሻ በኮንትራባንድ ንግድ በተጠረጠረ ሰው የተፈጸመ ግድያ መሆኑም ታውቋል። በፍንጫዋ ከተማ ውጥረት መስፈኑን ነዋሪዎች ይናገራሉ የከተማዋ አስተዳዳሪ ግን የሚያሰጋ ነገር የለም ነው የሚሉት መለስካቸውማ ዝርዝሩ አለው በደቡብ ኦሮሚያ በምዕራብ ጉጂ ዞን ፍንጫዋ በምትባል ከተማ አምስት ሰዎች መገደላቸውን የከተማ ነዋሪዎች ለቪኦኤ ገልጸዋል በተለይ በ1997 ዓ ም በተደረገው ምርጫ የአካባቢውን ህዝብ ወክዬ የፓርላማ አባል ነበርኩ የሚሉት አቶ ኦዳ ሙዳ በመከላከያ ሰራዊት አባላትና በጉምሩክ የፖሊስ አባላት ተለይተው ተገድለዋል ያሏቸውን በስም ዘርዝረዋል። አንደኛ የሞቱት አብቲ ሸቡላ አዶላ፣ ዘጠኝ ዓመት፤ ሁለተኛ ሲዳ ደንብያ፣ ዘጠኝ ዓመት፤ ሶስተኛ አራርሶ አዱላ፣ የሰባት ልጆች አባት የዚህ ግድያ መነሻ ነው የሚሉትንም አቶ ኦዳ ሙዳ አብራርተዋል። እንደሳቸው አባባል አንድ ከሞያሌ የሚገባ የነበረ ሰው በኮንትሮባንድ ንግድ በመጠርጠር በጉምሩክ ፖሊስ በመገደሉ ነው። የፍንጫዋ ከተማ አስተዳዳሪ አቶ አሬሮ ጌሮ ይህንን በይበልጥ አብራርተዋል። ጉዳዩ ቦረና ዞን አካባቢ ኮንትርባንድ ጭኖ ከታች የሚመጣ በሞተር በጉምሩክ ተገለው በዛ ምክንያት እዛ ውከት ተነስቶ ነበር። ከዛ በዛ ምክንያት ወደ እኛም ዞን እኛ ወረዳ ማለት ነው ህብረተሰቡ የሞተውን ሰው እንዴት ይሞታል በማለት በወታደሮቹ ላይ ተቃውሞ ምናምን አንስተው ነበር። የፍንጫዋ ከተማ ከግድያው ወዲህ ጭር እንዳለች እና በህብረተሰቡ ዘንድም ፍርሃት እንደሚስተዋል ይነገራል። በተለይ በምሽት ሰዓቶች ህዝቡ ለመዘዋወር በእጅጉ ስጋት ላይ ወድቃል ይላሉ አቶ ኦዳ ከደረሰ ለፍራቻ ሁሉም ሰው በየት መዝጋት ሱቅ መዝጋት በቃ ዝም ብሎ በየትነት ዘግቶ መቀመጥ አንድ ነገር ልትገዛ እንኳን አንኳክቶ ምንም አታገኙ ዝሩ ይሄ ነው። የከተማው አስተዳዳሪ አቶ አሬሮ ጌሮ ለቪኦኤ እንደገለጹት ደግሞ በእርግጥ በመጀመሪያዎቹ ሁለት ቀናት ህዝቡ በተፈጠረው ሁኔታ በመደናገጡ ለመውጣት ለመግባት ፈርቶ ነበረ። ይሁንና ህዝቡን በማወያየት ስጋቱ እንደቀለለ ይገልጻሉ። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮች። የመጨረሻው የመጽሔት ርዕስ ወደ ደቡብ ሱዳን ይወስደናል። ደቡብ ሱዳን ውስጥ ለአምስት ዓመታት ያህል የዘለቀውን የእርስ በእርስ ጦርነት ለማስቆም በሚደረገው ጥረት የደቡብ ሱዳን መሪዎች ትላንት ሰላም ለማውረድ ተስማምተዋል። እስካሁን ባለው ጊዜ በውጊያው በአስር ሺዎች የሚቆጠሩ ሰዎች አልቀዋል። አንዳንድ ተንታኞች እንደሚሉት የሰላሙ ስምምነት ሊዘልቅ የሚችለው የፖለቲካ መሪዎቹ አብረው ለመስራት የሚችሉበት ሁኔታ ለመፍጠር ከቻሉ ብቻ ነው። ዘጋቢያችን መሐመድ ዩሱፍ ከናይሮቢ የላከውን ዘገባ አዳነች ፍስሐዬ ታቀርበዋለች። የደቡብ ሱዳን መሪዎች ጦርነት አቁመው ሰላም ለማውረድ ተስማምተዋል። የምስራቅ አፍሪካ ሀገሮች መሪዎች በደቡብ ሱዳን መሪ ሳልቫኪር እና በአማጽያኑ መሪ ሪያክ ማቻር እንዲሁም በሌሎች ተቃዋሚ ቡድኖች መካከል የሚፈረመውን ሌላ የሰላም ስምምነትን ለመመልከት ትላንት ካርቱም ተገኝተዋል። ሁሉም ወገኖች ለሦስት ዓመታት የሚዘልቅ የሽግግር መንግስት መስርተው ተባብረው ለመስራት፣ ጠላታዊነትን ለማቆም ተስማምተዋል። የኬንያው ፕሬዚደንት ኡሁሩ ኬንያታ ትላንት ካርቱም ባደረጉት ንግግር የደቡብ ሱዳን የፖለቲካ መሪዎችን እንኳን ደስ ያላችሁ ብለዋል። ሁላችሁንም ወሳኝ በሆኑት የጸጥታና የአስተዳደር ጉዳይ የተካሄደውን ውይይት በማብቃታችሁ አሞግሳችኋለሁ። እነዚህ ነጥቦች ለሰላምና መረጋጋት ወሳኝ ናቸውና ዛሬ እዚህ ኸርቱም ውስጥ ታሪክ ያበረከተላችሁን ዕድል ተጠቅማችሁ አንድ ሕዝብ ሆናችሁ የደቡብ ሱዳንን መጻኢ ዕድል እንድታቃኑ ከጎናችሁ እንቆማለን። በስምነቱ መሠረት ሪያክ ማቻር ከስደት ተመልሰው የተቀዳሚ ምክትል ፕሬዚዳንትነት ስልጣን ይረከባሉ። በመሪዎቹ የተፈረመው ሰነድ ፕሬዚዳንቱ ይተባበራሉ፣ ይሁንና ከሦስት ዓመታት በፊት በተደረገው ስምነት መሰረት ስልጣንና ሌሎች ኃላፊነቶችም ይኖሯቸዋል ይላል። ከሦስት ዓመታት በፊት የተፈረመው ስምነት ፕሬዚደንት ማቻርን ከመሳሰሉት ሰዎች ጋር ይመካከራሉ፣ ነገር ግን ወሳኙ እሳቸው ናቸው ይላል። አስር የፖለቲካ ፓርቲዎችን ያቀፈው የሰላም ስምምነት የፈረመው የደቡብ ሱዳን ተቃዋሚዎች ህብረት ቃል አቀባይ ኮዋጄ ላሱ ዋናው መፍትሔ መልካም አስተዳደር መሆኑን ገልጸዋል። በአጭሩ የነጻነት ጊዜያችን ብዙ ስቃይ ያሳልፈናል፣ ሕዝባችን ተሰቃይቷል። ያሉን ምሰሶዎች እነዚህ በመሆናቸው ሕንፃው ደካማ ነው። ይህን ስልም ተቃዋማዊ ለውጦችን፣ ፍትህን፣ ተጠያቂነትን በሕግ መገዛትን ማለት ነው። አስተዳደርን አስመልክቶ ለሕዝብ የሚገባውን ማቅረብ ያስፈልገናል። ይህን ስምምነት የሚወስነው የእነዚህ ተግባሮች መተግበር ነው። በክልሉ ያሉት የፖለቲካ ታዛቢዎች ኪርና ማቻር አብረው ለመስራት ባላቸው ፍላጎት ላይ ይጠራጠራሉ። ከሦስት ዓመታት በፊት ተደርጎ የነበረው የሰላም ስምምነት የፈረሰው ከአንድ ዓመት በኋላ ነበር። ያኔ በተነሳው ግጭት ምክንያት በብዙ መቶዎች የሚቆጠሩ ሰዎች አልቀዋል። ማቻር ከሀገር ለመሸሽ ተገደዋል። ፉልበርት ናሟምባ የተባሉት እቺ ማቻር በቂ የጸጥታ ደህንነት ከሌላቸው ለመስራት ይቸገራሉ ብለዋል። ማቻር ከኪር ጋር መስራት ይፈልጋሉ፣ ነገር ግን ከጁባ የወጡበትን ሁኔታ መሰረት በማድረግ ሰራዊታቸውን ወደ ጁባ ለማስገባት የሚያስችላቸው ዋስትና እንዲኖር ያስፈልጋል። መሆን ያለባቸውም በወታደራዊው አካባቢያቸው ነው። እንደዛ ካልሆነ ግን አስተማማኝነት በሌላት ሀገር ለመኖር አስቸጋሪ ይሆንባቸዋል። ደቡብ ሱዳን በተካሄደው ጦርነት ምክንያት ከአራት ሚሊዮን በላይ የሚሆኑ ሰዎች ከአካባቢያቸው ተፈናቅለዋል። አድማጮች በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3 ሰዓት ከ35 ደቂቃ መሆኑን የስቱዲዮ ሰዓታችን ያመለክታል። እዚህ ዋሽንግተን ላይ ከቀኑ 8 ሰዓት ከ35 መሆኑ ነው። አሁን ዋና ዋናዎቹን የዓለም ዜናዎች እናሰማለን። ካለፈው ቅዳሜ አንስተው ውጥረት ላይ በሰነበተችው የኢትዮጵያ ሶማሌ ክልል ዋና ከተማ ጅጅጋ ማምሻውን የመከላከያ ሰራዊት በመግባቱ ከተማው በመረጋጋት ላይ መሆኑን ነዋሪዎች ገለጡ። በሌላ በኩል የክልሉ ፕሬዚዳንት አብዲ ሙሐመድ ኦማር በይበልጥ በሚታወቁበት ስማቸው አብዲ ኤሌ አዲስ አመራር መተካታቸውን የሶማሌ ክልል ባለስልጣናት ይፋ አድርገዋል። በጅጅጋ የተከሰተውን ግጭት ተከትሎም በድሬዳዋ ከተማ ገንደ ገራዳ በተባለው አካባቢ በትላንትና በዛሬው እለት በተከሰቱ ግጭቶች ቁጥራቸው 14 የሚደርሱ ዜጎች ሕይወት ማለፉን ነዋሪዎች ተናግረዋል። በሌላ ተያያዥ ዜና በጅጅጋ ከተማ የተከሰተው ውከትና ብጥብጥ በከተማዋ የሚኖሩ ዜጎችን ሰብአዊ መብት አደጋ ላይ የጣለ በመሆኑ በፍጥነት ሊቆም ይገባዋል ሲል የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ የኢትዮጵያ ሰብአዊ መብት ኮሚሽን ከጅጅጋው ብጥብጥና ሁከት ጋር በተያያዘ ደርሷል ያለውን የሰብአዊ መብት ጥሰት አስመልክቶ በዛሬው ዕለት ለመገናኛ ብዙሀን በሰጠው ጋዜጣዊ መግለጫ ነው ይህን ያመለክተው በከተማዋ በዜጎች ደህንነትና በንብረት ላይ የደረሰው ውድመት ፈጽሞ ተቀባይነት የሌለው ነው ሲልም ኮሚሽኑ ገልጧል በህዝብ ላይ የደረሰውንም ሆነ በንብረት ላይ የደረሰውን ጉዳት መጠን ለጊዜው መግለጽ እንደሚያዳግተው የተናገሩት የኮሚሽኑ ኮሚሽነር ኮሚኒኬሽን ጉዳዮች ዲሬክተር አቶ ደምሰው በንቲ አያይዘውም በወንጀሉ ተጠያቂ የሆኑትን ወገኖች ማንነት ጨምሮ ተጨማሪ ምርመራና መረጃዎችን የማደራጀት ስራ እንደሚያስፈልግ አስረድተዋል። በኢትዮጵያ የሰብአዊ መብት ኮሚሽን የሶማሌ ክልል ቅርንጫፍ ጽሕፈት ቤት ኃላፊ ኮሚሽነር ጀማል መሐመድ በበኩላቸው በክልሉ ጅጅጋ ከተማ የተከሰተው ብጥብጥ ሱቆች ላይ ዘረፋ መፈጸሙንና አብያተ ክርስቲያናት መቃጠላቸውን ገልጠዋል። ዜጎች ለደህንነታቸው መስጋታቸውን፣ አንዳንዶችም ላይ ዛቻና ማስፈራሪያ እየደረሰ ነው ብለዋል። አድማጮች ለረሰዎች የተመደበው ክፍለ ጊዜ በዚሁ አበቃ። እናመሰግናለን። ለዜናዎቹ አሉላ። አድማጮች የምትከታተሉት በ19ና በ5 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆች ሰለሞን ክፍሌና አሉላ ከበደ ነን። አሁን ወደ ቀዳሚው ቅንብር እናልፋለን። የጥያቄው መልስ የአርበኞች ግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌ ባለፈው አርብና ቅዳሜ ለጥያቄው መልስ ዝግጅታችን ለበርካታ የአድማጮች ጥያቄዎች መልስ ሰጥተዋል። ለምሽቱም የዝግጅቱን የመጨረሻ ክፍል ይዘናል። በአድማጮች ጥያቄ ነው የሚጀምረው። እንደምንሰነበታችሁ እንደምናላችሁ፣ ቪኦኤዎች ለግንቦት ሰባት አመራሮች አሁን በቅርቡ ወደ ኢትዮጵያ እንመለሳለን ብለው ነበረና መልካም ሆኖ ሳለ ሁሉም ነገር እርቁ መውረዱ ጥሩ ሆኖ ሳለ ነገር ግን ወደ ኢትዮጵያ ተመልሰው በምርጫ ውስጥ ለመሳተፍም በኢትዮጵያ ፖለቲካ ውስጥ ለመሳተፍም አንድ ህገ መንግስታዊ ገደብ ይኖርባቸዋል። ያም ህገ መንግስታዊ ገደቡ ምንድን ነው? የኢትዮጵያ ዜግነት የሌላቸው ሰዎች በኢትዮጵያ ምርጫ ውስጥ የሚሆን በኢትዮጵያ ፖለቲካ ውስጥ ተሳትፎ ሊያድርጉ አይችሉም። ስለዚህ ይህንን በምን አይነት መልኩ ነው የሚያጣጥሙት? እንዴት በምን አይነት መልኩ ነው ውስጥ ገብተው በፖለቲካ ውስጥ ተሳትፎ በምርጫ ውስጥ ተሳትፎ የሚኖራቸው ወይንስ ለእነሱ የተለየ ህግ ይሰራሉ ወይ በተለየ መልኩ ይስተናገዳል ወይ የሚለውን ነገር እንናለው። ሽመልስ እባላለሁ ከኦሪገን። ግን ትንሽ ነገር እንደው ለማሳየት ያህል ምን እንግሊዝ ሀገር መኖር ከጀመርኩኝ ወደ አርባ አመት ቀደም አልፎኝ ያል ያለው እና በስራ ሶስተኛው አመት ነው ወደ ኢትዮጵያ ያደግ ስልጣን ሲይዝ ሄድኩት። እንግሊዝ ሀገር ግን በሶስት አመት ውስጥ ነው ፓስፖርት ማውጣት ይቻል የነበረው የእንግሊዝ ዜግነት። ደርግ ወድቆ የገሬ እስከምገባ ድረስ በስደተኛ የገሬ የኢትዮጵያ ዜግነቴን አልሰጥም አልሳልፌ በሚል በተጨባጭ የሆነ ምክንያት ላይ ተመስርቼ አላደረግኩትም ነበር። ከዛም በኋላ ከኢትዮጵያ እንደገና ወደ እንግሊዝ ሀገር ስመለስ የኢትዮጵያ ፓስፖርት ይዤ ነው ለረጅም ጊዜ የቆየሁት። ግን ዘጠና ሰባት ምርጫ በኋላ ግን ኢትዮጵያ ኤምባሲ ሄዶ ፓስፖርት ማሳደስ የምችልበት እድል ስላልነበረ ይህን ጨካኝ እና አረመኔ ነው ብዬ በማስበው የደርግ ዘመን እንኳን አድርጌ የማላውቀውን ነገር የመጓጓዣ ሰነድ ስላጣሁ በወያኔ ዘመን የእንግሊዝ ዜጋ የሆንኩበትን በደል ነው የተፈጸመብኝ። እንደው እየደረሰብን ያለው በደል ምን እንደሚመስል በዚህ በዜግነት ጉዳይ ላይ ነው። አስፈላጊ ሆኖ ከተገኘ መልሶ የእንግሊዝ ፓስፖርትን መስጠት ይቻላል፣ በዛ አስፈላጊ ነው ብዬ ካሰብኩኝ። የኢትዮጵያ መንግስትም በተደጋጋሚ ይህንን የመሰሉ ጉዳዮች ከተለያዩ ሰዎች ቀርበውለታል። በሚሊዮን የሚቆጠር ሰው በፖለቲካ ምክንያት በበደል በግፍ ምክንያት አገሩን ለቆ ወጥቷል። በተከታታይ መንግስታት እንደገና ደግሞ በህይወትም ምክንያት አገሩን ለቆ ወጥቷል። የህዝብ ዶክተር አብይ እንዳለው ከኢትዮጵያ ሊወጣ ከውስጡ ኢትዮጵያዊነቱ ፍጽሞ ሊወጣ ያልቻለን በዚህ አይነት መንገድ ወጥቶ አንደኛ፣ ሁለተኛ ትውልድ እያለ ዜግነቱን ቆይሮ ቀይሮ የሚኖረውን ህዝብ የሁለት አገር ዜግነት መጥ ሰጥቶ ከሀገሩ ጋር የበለጠ እንዲተሳሰር እና እንዲዋሀድ የማድረግ እርምጃ ለሀገሪቷ የሚጠቅማት ነው የሚል ድሮ ነው ይህንን አይነት አመለካከት ሳሰራጭ የነበረው። በዚህ አይነት መንገድም ሊቃለል የሚችል ይሆናል ያለው በጣም የሚጠቅማት ነገር ነው የሚል እምነት አለኝ። ሁለተኛ ነገር ስንት ትልልቅ ሀገሮች፣ ስንት ሀብትና ስልጣኔ ላይ የደረሱ ራሳቸውን አንቱ የተባሉ ሀገሮች የሁለት ሀገር ዜግነት ሲፈቅዱ በከፍተኛ ደረጃ ከሀገሪቷ ጋር ተቆራኘ ዳያስፖራ ያላት ኢትዮጵያ ምስኪን ሀገር በምን ተቆራርታ የሌላ ሀገር ዜግነት ካለው ኢትዮጵያ ዜግነት አልፈቅድም እንደምትል ምክንያቱ ምን ሊሆን እንደሚችል አይገባኝም። ስለዚህ እናያለን ወደፊት ምን እንደሚሆን ማለት ነው። አንድ ሌላ ተጨማሪ የመጨረሻ ጥያቄ አለ ላሰማሁት የእኔ ጥያቄ፣ ወደ ሀገር ከገባችሁ በኋላ የምትወዳደሩባቸው ክፍለ ሀገራት ወይም ክልሎች የትኞቹ ናቸው? በሁሉም ክልል ሊወዳደሩ የሚችሉና መቀመጫ ለመያዝ የሚችሉ ሰዎች አሏችሁ ወይ? በተወሰኑ ክልሎች ብቻ ነው የምትወዳደሩት? በተለይ በትግራይ ክልል በሚባለው በዛ አካባቢ ሊወዳደሩ የሚችሉ የትግራይ ተወላጆች ልጆች፣ አባላት አሏቸው ወይም እንግዲህ ይሄ ምርጫው ጋራ በተያያዘ ነው። ምርጫው ውስጥ ከገባችሁ የት የት ነው አገር አቀፍ ነው የምትወዳደሩት፣ ወይስ የተወሰነ የኢትዮጵያ አካባቢ ነው የሚል ነው። አገር አቀፍ ድርጅት ሲባል በማንኛውም የትኛውም በሀገሪቷ ክፍሎች በሙሉ ውድድር በሚደረግባቸው ወረዳዎች በሙሉ ተወዳዳሪዎች አስቀምጬ ፎካከራለሁ ብሎ ነው የሚያስበው። እንደ ሀገር አቀፍ ድርጅት እኛም ያለን አይነት አመለካከት ነው ያለን። አሁን ባለንበት ሁኔታ በሁሉም የሀገሪቷ ክልሎች ውስጥ እድል ቢያገኝ በአሸናፊነት እንዲወጡ አድርጎ ድምጽ ይሰጣቸዋል የሚባሉ ሰዎች አላቸው ወይ ለሚባለው ጥያቄ፣ ብዙ ቦታዎች ላይ በጣም ብዙ ስራ እንደሚቀረን አላማችን፣ በሁሉም በየትኛውም አንድ ቦታ ሳይቀር በዚህ አይነት መንገድ ይህን ሀገር አቀፍ የሆነ ድርጅት ወክለው የሚወዳደሩ ሰዎችን በእነዚህ ሁሉ ወረዳዎች የማፍራት ደጋፊዎች የማፍራት ተመራጮች ብቻ ሳይሆን እነዚህን ተመራጮች ሊደግፍ የሚችል ሰፊ አባላት ክምችት እንዲኖረው የማድረግ ስራ መስራት እንዳለብን እናውቃለን። ያንንም መፍጠር ነው የኛ የድርጅት ፕሮግራም። ይሄ ሁሉንም ይመለከታል፣ ትግራይንም ይመለከታል። ያለው ትግራይ ውስጥ ያለ የተወሳሰበ ሁኔታ አለ። ነገር ግን ሀገር አቀፍ ፓርቲ እንደሆናለን ካልን ሪሊ በኢትዮጵያ ውስጥ በዜግነት ላይ የተመሰረተ ፖለቲካ ለትግራይም ሕዝብ ይጠቅማል። የትግራይ ሕዝብም ሌሎች ቦታ ላይ የኢትዮጵያ ህዝብ የተጎናጸፋቸውን የመናገር የመጽሐፍ በነጻነት ሚዲያውን የማዳመጥ የመሳሰሉትን በህግ ፊት እኩል እኩል የመሆኑ መብቶችን ይገባዋል ብለው የሚያምኑ ሰዎች ይኖራሉ። ለእንዲህ አይነቱ ሀገር አቀፍ ፓርቲ፣ ሀገራዊ የሆነ የፖለቲካ አደረጃጀት ዘር ላይ ከተመሰረተ ነገር የተሻለ ይሆናል ብለው የሚያስቡ በርካታ ሰዎች ይኖራሉ ብለን ነው የምናስበው። በዘር ላይ የተመሰረተው ነገር ወስዶ ወስዶ የት እንዳስገባቸው የትግራይ ህዝብ የሚረዳው የትግራይ የተወሰኑ የፖለቲካ ልሂቀን የሚረዱት ይመስለናል። የጊዜ ጉዳይ ነው እንጂ እዛም ቦታ ላይ ሀገራዊ ለሆነ አደረጃየትና ሀገራዊ የሆነ ፖሊሲ ላይ የተመሰረተ የፖለቲካ ፓርቲ አባልና ደጋፊዎች ማፍራት አስቸጋሪ ይሆናል የሚል እምነት የለንም። ሁኔታው መስከኑ አይቀርም ባይነም። በመጨረሻ አቶ አንዳርጋቸው ጽጌ ከአሁን ቀደም እርስ እስር ቤት እያሉ የቀድሞ የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖምን በእርሶ ጉዳይ ላይ ጥያቄ አቅርበንላቸው ነበር እና መጽሐፍ እንደሚጽፉ ላፕታፕ እንደተሰጡት ስለ ልማት እየጻፉ እንደሆነ ገልጸውልን ነበር። እርሶም ደግሞ ከእስር ቤት ሲወጡ ለጋዜጠኛችን መለስካቸው አማሀ በሰጡት ቃለ ምልልስ አረጋግጠዋል። እውነት ነው ብለዋል። መጽሐፉ የደረሰ ወይስ ገና ነው የሚታተመው? አንደኛ ነገር በለም መታወቅ ያለበት ይሄ ላፕቶፕ ሰጡት ነው የሚሉት ነገር እነሱ በልግነታቸው አይደለም። እኔ በጠቅላላ ኢትዮጵያን ፖለቲካ በተመለከተ ለመጻፍ የምፈልገው ነገር አለ እና ይህን መጻፊያ ነገር ስጡኝ ስላልኳቸው እንተዋወቃለን። በፖለቲካ ጉዳይ ላይ የምጽፈው ነገር ምን ሊሆን ይችላል የሚል የራሳቸው ጉጉት አላቸው። የሚጠቅም ነገር ይኖራል ብለው የሚያስባሉ። ከዚህ በፊት አድርገውት ያውቃሉ። አስረውኝ ጠይቀውኝ ያውቃሉ ስለ ራሳቸው ድርጅት ዘጠና ሰባት ምርጫ ላይ ኢህአደግ የተሸነፈ አይደለም ያሉት፣ ኢህአደግ ለምንድን ነው እንደዚህ ሆነ የሚል ጥያቄ የደህንነት ሁለተኛው ሹም ኢሳያስ የሚባለውን ሰው ዘዋይ ድረስ ልከው አራት ሰዓት ውይይት እንዳደረግን አስታውሳለሁ። እና ይኸው ሰውዬ ነው አሁንም ያገኘኝ የነበረው። በዚህ ሰውዬ አማካኝነት ነው ላፕቶፕ የተሰጠኝ እስክሪቶና ወርቀት ሰጥተው እየጻፍኩት አልነበብ ስላለ እና ትልቁ ነገር በዝናኛ መልኩ በደግነት ሳይሆን በነበሩበት ሁኔታ ሰፊ በሆነ መንገድ የምጠነጥነው ሀገሪቷን የፖለቲካ ሁኔታ የማንበብ ፍላጎታቸው ነው። በዛ ዙሪያ መጽሐፍ ጽፌ ከጨረስኩ በኋላ መጽሐፍ ነው የሚያክል ወደ ሁለት መቶ ገጽ ነው። ላፕቶፑን ሊወስደው ሲል አንዴ ከመጣ ሌላ ምስ ነገር ብጽፍበት ስጠይቀው ችግር የለውም ስላለኝ ከታሪክ ጋር የተያዘ መጽሐፍ ይሰጥበታለሁ። ቴድሮስ አዳኖም ወሬ ነው የሰማው እንጂ ብዙም የሚያውቀው ነገር የለም። ደህንነቱ ነው የሆነ መረጃ ሰጥቶት ነበረ። ግን እሱ ልክ በውሳኔ ውስጥም በድርጊት ውስጥም እንደነበር አድርጎ እያቀረበ የነበረው ነገር ምንም በማያውቀው ነገር ነው እየተናገረ የነበረው። የጻፏቸውን መጽሐፎች በተመለከተ ዶክተር አብይ ስልጣን ላይ ከመጣ በኋላ ደህንነቶችን አነጋግሮ ለእንግሊዝ ኤምባሲ ጥያቄ አቅርበው ኢሜል አድራሻ እንድልክላቸው በላኮት የኢሜል አዳሻ አቶ አታች አርገው ልከውልኛል። እነዚህን ጽሁፎች በትንሽ ነው የሚቀራቸው፣ እንግዲት የሚደረግም ብዙ የላቸውም። በቅርብ ጊዜ ለህትመት ይቀርባሉ። እነዚህ መጽሐፍ መጽሐፍት ወይ መጽሀትኖች አንድ ሊሆን ይችላል። አንባቢ እንዲያነብ ከዚሁ ጋር ብዘዋለው መውጣታቸው አይቀርም። እሺ፣ እሺ፣ በጣም ነው የማመሰግነው። የአርበኞች ግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌ ጊዜውን ወስደው ለአድማጮቻችን ጥያቄ ሰፊ ማብራሪያ ስለሰጡን በአድማጮች ስም አመሰግናለሁ። በጣም ነው የማመሰግነው። ትዝታ፣ እኛም የትዝታን እንግዳ አቶ አንዳርጋቸው ጽጌን፣ እንዲሁም አድማጮቻችንን ጥያቄዎቻችሁን ያደረሳችሁና ትዝታን እናመሰግናለን። አሁን ወደ ሳምንታዊው ቅንብር ነው የምናልፈው። ስፖርት በአፍሪካው የአትሌቲክስ ሻምፒዮና ውድድር ኬንያ በበላይነት አጠናቀቀች፣ በእግር ኳስ ከአመት በታች የሆኑ ሴቶች የዓለም ዋንጫ በፈረንሳይ ተጀመረ የሚሉት ቀዳሚ ዜናዎቻችን ናቸው። ሌሎችም አሉን። አብራችሁን ቆዩ። ኬንያ ትላንት በ21ኛው የአፍሪካ ሻምፒዮና ውድድር ማብቂያ ዕለት ተጨማሪ ስድስት ሜዳሊያዎችን አግኝታለች። በስቴፈን ኬሺ መታሰቢያ ስታዲየም አሳባ ናይጄሪያ በተካሄደው በዘንድሮ የአፍሪካ ሻምፒዮና ኬንያ በትራክና መስኩ ውድድሮች የወርቅ ሜዳሊያዋን ቁጥር 11 አድርሳለች። በሴቶች የመሰናክል ውድድር በአስደናቂዋ የዓለምን ክብረ ወሰን በያዘችው ቢያትሪስ ቼፕኮች የተጀመረው ድል በሌሎችም የውድድር አይነቶች ቀጥሎ ታይቷል። በወንዶቹ 5 ሺህ የ16 ዓመት ዕድሜ ያለው ወጣት ኤድዋርድ ዛካዮ ቀድሞ ገብቷል። የማነ ኃይለ ስላሴ ከኤርትራ ሁለተኛ፣ ጌታነህ ሞላ ከኢትዮጵያ ሦስተኛ ሆነዋል። የዛካዮ ሰዓት 13 ደቂቃ ከ48.58 ሴኮንድ ተመዝግቧል። በሴቶቹ ስምንት መቶ ካስተር ሲሜንያ ሻምፒዮናነቷን በተሳካ ሁኔታ ተከላክላለች። ተጀምሮ እስኪያልቅ ቀድማ በመሮጥ ነው ያጠናቀቀችው። አንድ ደቂቃ ከ56.06 ወስዶባታል። ማርያሙ ቶላ በአፍሪካው ሻምፒዮና ላይ እንደ አውሮፓውያን ዘመን አቆጣጠር በ1993 ዓ ም ካስመዘገበችው ፈጣን ጊዜ ላይ 020 ሴኮንድ አንስታለታለች። በሴቶቹ 10 ሺ ኬንያውያኑ ስቴሲ እንዲዋ ና አሊስ አፕሮት አንደኛና ሁለተኛ በመሆን ተከታትለው ገብተዋል። ጌጥ አለማየሁ ከኢትዮጵያ ሦስተኛ ሆናለች። ሌሎች ውድድሮችም ተካሂደዋል። ይህም በዚሁ ላብቃ። በእግር ኳስ በፈረንሳይ አስተናጋጅነት ቅዳሜ ዕለት በተጀመረው ከ20 ዓመት በታች ሴቶች የዓለም ዋንጫ ውድድር ሜክሲኮ ለመጀመሪያ ጊዜ ብራዚልን ማሸነፏን ጨምሮ ታሪካዊ ውጤቶች ተመዝግበዋል። ትላንት በቢምድቡ ምድቡ ተቀናቃኝ ብራዚል ቡድን ላይ ሁለቱን ወሳኝ ጎሎች ለሜክሲኮ ያስቆጠረችው ዣኩሊን ኦቫል ናት። የመጀመሪያዋን ኬቲ ማርቲኔዝ አግብታለች። የኮሪያ ዴሞክራሲያዊ ሪፑብሊክ ቲም በእንግሊዝ ሶስት ለአንድ ተሸንፏል። አስተናጋጅ ፈረንሳይ ጋናን አራት ለአንድ ቀጣለች። ኒውዚላንድ በሆላንድ ሁለት ለአንድ ተሸንፏለች። የምድብ ማጣሪያው በዚህ ሁኔታ ተጀምሯል። ወደ አገር ውስጥ የእግር ኳስ ዜና ስንሸጋገር ተባባሪ አዘጋጅ ገዛ አንጨውን መስቀል ከአዲስ አበባ ተከታዩ ልኳል። አመሰግናለሁ ሰለሞን። የኢትዮጵያ እግር ኳስ ፌዴሬሽን ኢንስትራክተር አብርሃም መብራቱን የኢትዮጵያ ብሔራዊ እግር ኳስ ቡድን የዋልያዎቹ አሰልጣኝ እንዲሆኑ የመረጣቸው መሆኑን መዘግባችን ይታወሳል። ፌዴሬሽኑና ኢንስትራክተር አብርሃም መብራቱ ሰሞኑን የሁለት ዓመት የስራ ውል ስምምነት ተፈራርመዋል። በየወሩ የ አንድ መቶ ሀያ አምስት ሺህ ብር ደሞዝ የተቆረጠላቸው ኢንስትራክተር አብርሃም በበኩላቸው አብረዋቸው እንዲሰሩ ሶስት ምክትል አሰልጣኞቻቸውን ስም ዝርዝር አቅርበው በፌዴሬሽኑ አስጸድቀዋል። በዋና አሰልጣኙ የተመረጡት ምክትል አሰልጣኞች ፋሲል ተካልኝ፣ ሙሉ ጌታ ምህረትና ውብሸት ደሳለኝ ይባላሉ። ከዛሬ ጀምሮ ስራቸውን ለመጀመር ለሰላሳ አራት ተጫዋቾች ጥሪ አድርገዋል። በቅርቡ ከሴራሊዮን ጋር ለሚደረገው የአፍሪካ ዋንጫ ማጣሪያም ጨዋታ ውጤት ያለው ቡድን ለመስራት ምን ያህል ተዘጋጅተዋል? ዋና አሰልጣኝ ኢንስትራክተር አብርሃም የሚከተለውም ብለዋል። በእርግጥ አጭር ጊዜ ነው ያለን ለቀጣዩ ጨዋታ፣ በዚህ ጊዜ ምናልባት ትንሽ የምንቸገር ይሆናል። ነገር ግን ለውጤት ሊያበቁን የሚችሉ ነገሮችን ወይም አማራጮችን በሙሉ እንጠቀማለን። በዚህ ሂደት ግን መላው የስፖርት አፍቃሪ ህዝብ ጠንካራ ብሔራዊ ቡድን ለመስራት ጊዜ ይጠይቃልና ከጎናችን ሆኖ በትዕግስት ሁሉንም ነገር አብሮን እንዲከታተል በታላቅ አክብሮት በዚህ አጋጣሚ ጥሪ ማስተላለፍ ፈልጋለሁ። ነገር ግን አቅባችን የፈቀደውን ሁሉ ከሙያ ጓደኞቼ ጋር በሀገር ውስጥ ካሉ ሙያተኞች ጋር ተቀራርቤ በመስራት ከብሔራዊ ፌዴሬሽኑ ጋር በመግባባት የተሻለ ውጤት ለማምጣት የሁሉም ባለድርሻ አካላት እገዛና ትብብር ያስፈልገዋል። ኢንስትራክተር አብርሃም መብራቱ ላለፉት ዘጠኝ ዓመታት በየመን የተለያዩ ክለቦችን አሰልጥነዋል። ለዋልያዎቹ ከመመረጣቸውም በፊት የየመን ብሔራዊ ቡድንን በማሰልጠን ላይ ነበሩ። ሌላው የእግር ኳስ ዜና ወደ አውሮፓ ያሸጋግረናል። በእንግሊዝ ፕሪምየር ሊግ የአመቱ የመጨረሻዊ ውድድር መርሃ ግብር የኮሚኒቲ ሻይልድ ዋንጫ ፍጻሜ ነው። የአምናው የፕሪምየር ሊጉ ሻምፒዮን ማንቸስተር ሲቲና የጥሎ ማለፉ ሻምፒዮን ቼልሲ በዌምብላይ ስቴዲየም ትላንት ተጫውተው ሻምፒዮኑ ማንቸስተር ሲቲ አልተቻለም፣ በጨዋታ ብልጫ ሁለት ለባዶ በመርታት የኮሚኒቲውን ዋንጫ ወስዷል። ለማንቸስተር ሲቲ አሸናፊነት ሰርጊዮ አጎሮ በ13ኛው ነው በ 58 ኛው ደቂቃ ሁለቱንም ግብ አስቆጥሯል። ዘንድሮ ማንቸስተር ሲቲን የተቀላቀለው ሪያል ማህሬዝ ድንቅ ብቃቱን ከማሳየቱም በላይ አጎሮ ላስቆጠራት ሁለተኛ ግብ ማህሬዝ አመቻችቶ አቀብሎት ነው። አመሰግናለሁ። ገዛኸኝ ጽዮን መስቀል ነበር ከአዲስ አበባ። በዚሁ እናብቃ፣ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ። ለሳምንታዊ ስፖርት ዝግጅቱ አዘጋጁን ሰለሞን ክፍሌንና ተባባሪውን ገዛሀኝ ሲሆን መስቀልን የማመሰግናለሁ። አድማጮች፣ አሁን ወደ መጨረሻው የምሽቱ ቅንብር ነው የምናልፈው። አፍሪቃ በጋዜጦች በኮንጎ ዲሞክራሲያዊ ሪፑብሊክ ካሳይ ክፍለ አገር በሚካሄደው ግጭት ምክንያት አምስት ሺህ ያህል ሰዎች አልቀዋል። ግማሽ ሚሊዮን የሚሆኑ ደግሞ ከአካባቢያቸው ተፈናቅለዋል። ሰላሳ ሺህ ወደ ጎረቤት ሀገር አንጎላ ተሰደዋል። የሰብአዊ መብት ተሟጋቾች በስብና ላይ ወንጀል ተፈጽሟል ይላሉ። ሌሎች ደግሞ የኮንጎ ዲሞክራሲያዊ ሪፑብሊክ ወደ ፍጅት ልታመራ ትችላለች የሚል ስጋት አላቸው። የእንግሊዝኛው ክፍል ባልደረባችን ዊልያም ኢግል ዘገባ አጠናቅሯል። አዳነች ፍስሐዬ ለአፍሪካ ነክ ርዕሶች ይዘዋለች። በግጭቱ የሚሳተፉት የመንግሥት ወታደራዊ ኃይልና ሁለት ተቀናቃኝ ሚሊሻዎች ናቸው። ካሙና እንሳፖ የተባሉት በአብዛኛው ሉባ የተባለው ዘር አባላት ናቸው። ባናሙራ ደግሞ ቾኩዌ፣ ፔንዴና ቴቴላ አማጽያን ናቸው። ውጥረት መስፈን የጀመረው የኮንጎ መንግሥት ከሁለት ዓመታት በፊት በበርካታ የካሳይ ማዕከላዊ ክፍለ ሀገር የነበረውን የባጅላ ካሳንጋ ባህላዊ አስተዳደርን ካስወገደ በኋላ ነው። የኮንጎ መንግስት የተቃወመው ተወዳጅነት ያላቸው የሉባ ተወላጅ ዣን ፒየር ፓንዲ ባህላዊ መሪ ሆነው መሸማቸውን ነው። ከሀገሪቱ ተቃዋሚዎች ጋር ግንኙነት አላቸው የሚል ጥርጣሬ ስለነበረው ነው የእሳቸውን መመረጥ ያልፈለገው። ወደኋላ ፓንዲ በመንግስት የጸጥታ ኃይሎች ከተገደሉ በኋላ ሚሊሻቸው ካሞና እንሳፖም መጸ። በዚህ መልክ በመንግስትና በደጋፊዎቻቸው መካከል የሚካሄደው አመፅ ተስፋፋ። አመፁ ካሳይ ባሉት ሌሎች ክላተ ሀገር በመስፋፋቱ የመንግስት ደጋፊዎች ባናሙራ እና ሌሎች ሚሊሻዎች መሰረቱ። አንድ የተባበሩት መንግስታት ድርጅት ባለስልጣን በኮንጎ ዲሞክራሲያዊ ሪፑብሊክ ያለው ሁኔታ ከ20 ዓመታት በፊት በባልካን ሀገሮችና በሩዋንዳ ወደ ተፈጸመው አይነት ፍጅት እያመራ ነው ሲሉ አስጠንቅቀዋል። በኮንጎ ዲሞክራሲያዊ ሪፑብሊክ ያለውን ግጭት እንዲመረምር በተባበሩት መንግስታት ድርጅት የሰብአዊ መብት ካውንስል የተመደበውን የጠበብት ቡድን የሚመሩት ዋሊ እንዳየግን ባለሥልጣኑ ከሚሉት ጋር አይስማሙም። በስብና ላይ ወንጀል ተፈጽሞ ሊሆን ይችላል፣ ይሁንና በሩዋንዳና በባልካን ሀገሮች በተፈጸመው ፍጅት ደረጃ ላይ አይደርስም ይላሉ። ሁለቱን ሁኔታዎች ማወዳደር ይቻላል የሚል እምነት የለኝም። የዘር ማጽዳት ተግባር ይፈጸማል። የወሲብ ባርነትም አለ። ጥላቻ አዘል ንግግርም ይደረጋል ነገር ግን በፍጅት ደረጃ ሊታይ የሚችል አይደለም። ለወደፊት የሚሆነውን አናውቅም። በአሁኑ ወቅት ግን ያካሄድነው ምርመራ እንዲህ አይነት ድምዳሜ ላይ አያደርስንም። ፕሪቶሪያ ባለው የጸጥታ ጥናት ተቋም የሽግግር አደጋና የዓለም አቀፍ ወንጀል ክፍል አንጋፋ ተመራማሪ አለን ጋሪ የፍጅት ትርጉም መላ የዘር ክፍልን፣ ብሔርን፣ ወይም ሃይማኖታዊ ቡድንን የማጥፋት ዓላማ ያለው ነው። በኮንጎ ዲሞክራሲያዊ ሪፑብሊክ ታዲያ ይህ ዓላማ መኖሩን የሚያሳይ በቂ ማስረጃ አለ ይላሉ። ባናሙራና የመንግስት ኃይሎች መንደሮችን ለመዝጋት ሲሉ በአቅራቢያቸው መሰናክል ሰርተው ሉባዎች በዘራቸው ምክንያት ብቻ ሲገደሉ ነበር። ለፍጅት ዓላማ ተብሎ አንድን ሕዝብ ኢላማ ማድረጉ ራሱ ያሳስባል። ነገር ግን ዓላማውን የሉባን ሕዝብ ከምድረ ገጽ ለማጥፋት ሳይሆን አብዛኛዎቹ ሉባ የሆኑትን የካሙና ኑሱፓው ሚሊሻን ለመግታት ነው። እዚህ ላይ መገንዘብ የሚያስፈልገው ይህንን ነው። ዓለም አቀፍ ጠበብት በስብና ላይ የተፈጸመ ወንጀል ለማለት የሚያስችል መሠረት አለው የሚሉት ለዚህ ነው። ባክሪ እንዳዬ እንደሚሉት ጥፋተኞች የሚገባቸውን ቅጣት ሲያገኙ ግጭቶች እንዲቆሙ ይረዳል። በኮንጎ ዲሞክራሲያዊ ሪፑብሊክ ያሉት ሲቪል ፍርድ ቤቶች አይሰሩም፣ አብዛኛውን የፍርድ ሂደት የሚያከናውኑት ወታደራዊ ችሎቶች ናቸው ካሉ በኋላ እንዳዬ ለሀገሪቱ ፍርድ ቤቶች ተጨማሪ እርዳታ ማድረግ ያስፈልጋል ይላሉ። መላ ሰነዶቻችን በከፍተኛው ኮሚሽነር እጅ ናቸው፣ ስለሆነም ለፍርድ ማቅረብ ይቻላል። ይሁንና በብዙ ሺህ የሚቆጠሩትን ወንጀለኞች ለፍርድ ለማቅረብ የሚያስችሉ በቂ ፍርድ ቤቶችና ጥሪት የለም። ስለሆነም ለይቶ ለማቅረብ የሚቻልበት ፖሊሲ ማውጣት ያስፈልጋል። ይህም ቢያንስ የማን አለብኝ ተግባርን ለማቆም የሚያስችል በቂ የኃላፊነት ስሜት በሚኖራቸው ወታደራዊ ኃይሎችና ሚሊሻዎች ደረጃ መከናወን አለበት። እንጋሪና ሌሎች ሰዎች መንግስት አካባቢውን በሚመለከት ፈጣን ምላሽ የማይሰጥበት ምክንያት ፖለቲካ ሊሆን ይችላልን የሚል ጥያቄ ያቀርባሉ። ተቃዋሚዎች በካሳይ አካባቢ ጠንካራ ድጋፍ አላቸው። በመጪው ታህሳስ ወር ምርጫ ይካሄዳል ተብሎ ይጠበቃል። መንግሥት በሌሎች ክፍሎች ድጋፍ እስካለው ድረስ ሌላው የሀገሪቱ ክፍል ቢቆስል ግድ የለኝም የሚል ነው የሚመስለው። ይህ እስከሆነ ድረስ ደግሞ ምርጫውን እናካሄዳለን ባዮች ነው የሚመስሉት ይላሉ እንጋሪ። እንዳይ በበኩላቸው የግጭቱን መንስኤ የሚመረምር የእርቅ ሂደት እንዲኖር ጥሪ አቅርበዋል። ሚሊሻዎች መሳሪያ እንዲያወርዱና ለዕድሜ ያልደረሱ ወታደሮች ከህብረተሰቡ ጋር እንዲዋሃዱ ጥረት ማድረግ እንደሚያስፈልግ አስገንዝበዋል። የሙስና ጥቃት ለተፈጸመባቸው በአገር ውስጥ ከመኖሪያቸው ለተፈናቀሉት ወደ ጎረቤት አገሮች ለተሰደዱት ካሳ መክፈልና ድጋፍ ማድረግ እንደሚያስፈልግም አስገንዝበዋል። የሀገሪቱ ወታደራዊ ኃይልን ባካተቱ የታጠቁ ኃይሎች ሁሉ በፈጸሙት በደል ላይ ምርመራ እንዲደረግም እንዳዬ ሀሳብ አቅርበዋል። እንጋሪ በበኩላቸው የሀገሪቱ መንግስት ካሳይ ካሉት ተቃዋሚዎች ጋር ለመነጋገር መቻል አለበት ይላሉ። መንግስት ባህላዊ መሪዎችን አስመልክቶ በክልላዊ ጉዳይ ውስጥ ላሳየው አግባብ የጎደለው አያያዝ ኃላፊነት መውሰድ አለበት። ልዩነቶችን በኃይል ሳይሆን በሰላማዊ መንገድ ለመፍታት የሚያስችል ዘዴ መቀየስ ይኖርበታል ሲሉ እንጋሪ መክረዋል። አድማጮች፣ በኮንጎ ዲሞክራሲያዊ ሪፑብሊክ ስላለው የግጭት ሁኔታ የተቀናበረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ርዕስ እስክንገናኝ በደህና ቆየሉ። አድማጮች አሁን የማጠቃለያ ዜናውን እናሰማለን። ካለፈው ቅዳሜ አንስተው ውጠት ላይ በሰነበተችው የሶማሌ ክልል ዋና ከተማ ጅጅጋ ማምሻውን የመከላከያ ሰራዊት በመግባቱ ከተማው በመረጋጋት ላይ መሆኑን ነዋሪዎች ገለጡ። በሌላ በኩል የክልሉ ፕሬዚዳንት አብዲ ሙሐመድ ኦማር በይበልጥ በሚታወቁበት ስማቸው አብዲ ኢሌ በአዲስ አመራር መተካታቸውን የሶማሌ ክልል ባለስልጣናት ይፋ አድርገዋል። በጅጅጋ የተከሰተውን ግጭት ተከትሎም በድሬዳዋ ከተማ ገንደ ገራዳ በተባለው አካባቢ በትላንትና በዛሬ ሁለት በተከሰቱ ግጭቶች ቁጥራቸው 14 የሚደርሱ ዜጎች ሕይወት ማለፉን ነዋሪዎች ተናግረዋል። በሌላ ተያያዥ ዜና በጅጅጋ ከተማ የተከሰተው ሁከትና ብጥብጥ በከተማዋ የሚኖሩ ዜጎችን ሰብአዊ መብት አደጋ ላይ የጣለ በመሆኑ በፍጥነት ሊቆም ይገባዋል ሲል የኢትዮጵያ ሰብአዊ መብት ኮሚሽን አስታውቋል። ኢትዮጵያ ሰብአዊ መብት ኮሚሽን ከጅጅጋው ብጥብጥና እውከት ጋር በተያያዘ ደርሷል ያለውን የሰብአዊ መብት ጥሰት አስመልክቶ በዛሬው ዕለት ለመገናኛ ብዙኃን በሰጠው ጋዜጣዊ መግለጫ አመልክቷል። በከተማዋ በዜጎችን ደህንነትና በንብረት ላይ የደረሰው ውድመት ፈጽሞ ተቀባይነት የለውም ሲል ኮሚሽኑ ገልጧል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። አድማጮች በ22 እና በ25 ሜትር ባንዶች ለምሽቱ ያዘጋጀነው ዝግጅት እዚ ላይ ያበቃ። ያስተናገድናችሁ አሉላ ከበደና ሰለሞን ክፍሌ ነን። ከአቀናባሪው ንጉሡ ታምሬ ከዋና አዘጋጅ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ማክሰኞ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን በትግርኛ ቋንቋው ስርጭት የሚተላለፈው ፕሮግራም ይቀጥላል። በእኛ በኩል ሰላም፣ ደህና አደሩ። ちゃん. <music>